በጉባኤው የኢትዮጵያ የግብጽ እንዲሁም የጉባኤው አስተናጋጅ ሀገር የዩጋንዳው መሪ ዮዌሪ ሙሴቬኒ የተሳተፉ ሲሆን ሌሎቹ የተፋሰሱ ሀገራትም ተወካዮቻቸውን ልከዋል። የኢትዮጵያ የውሃ የመስኖና የኤሌክትሪክ ሚኒስትር ከጉባኤው መጠናቀቅ በኋላ ሰኔ 20 ቀን 2009 በሰጠው ጋዜጣዊ መግለጫ ኢትዮጵያና ግብጽ በመሪዎች ደረጃ ተገናኝተው መወያየታቸው አዎንታዊ እርምጃ ነው ሲል ገልጿል። በውይይቱ ሀገራቱ በጋራ ስለሚሰሩባቸው የግብርና የኤሌክትሪክ እንዲሁም የንግድ የግብርና የኢንቨስትመንት ጉዳዮች ትኩረት የተሰጣቸው መሆናቸውን በሚኒስተር መስሪያ ቤቱ የኮሚኒኬሽንና የሕዝብ ግንኙነት ምክትል ኃላፊ ወይዘሮ አስቴር ተክሌ ለዶቸ በለ ገልጸዋል። ያነሷቸው ነጥቦች የኤሌክትሪክ አቅርቦትን ማስፋፋት፣ ኋላ ቀር የሆነውን የግብርና ሁኔታ ወደ ምርታማነትና ወደ ዘመናዊነት መቀየር፣ ንግድና ኢንቨስትመንትን ማሳደግ በሚቻልባቸው ሁኔታዎች ላይ እነዚህን የመሳሰሉ የስትራቴጂክ ጉዳዮች ነው በጋራ ለመስራት እንደ ዋና ይህንን ሀሳብ አድርገው የተነሷቸው ማለት ነው። ስለ አባይ ተፋሰስ ሀገራት በተለይም ስለ ኢትዮጵያና ግብጽ ሲነሳ ተያይዞ የሚነሳው ካለፉት ስድስት ዓመታት ጀምሮ ኢትዮጵያ እየገነባችው ያለው ታላቁ የሕዳሴ ግድብ ነው። የሀገሪቱ መንግስት ግድቡ በታችኛው የተፋሰሱ ሀገራት የሚያመጣው ተጽዕኖ እንደሌለ በተደጋጋሚ ቢገልጽም በሀገራቱ መካከል አሁንም ድረስ በቂ መተማመን ላይ አልተደረሰም። ያም ሆኖ ግን የኢንተርቪው የተፋሰሱ ሀገራት የመሪዎች ጉባኤ ጉዳዩን ለውይይት አላቀረበውም። የመረጠው በሌሎች አጀንዳዎች መወያየትን ነው። በዚህ በውይይት ወቅት እንዳልኩሽ ትኩረት የተሰጠባቸው ስትራቴጂክ የሆኑ ጉዳዮች ናቸው። ግድቡን የተመለከተ የተነሱ ነጥቦች የሉም በመሪዎች ደረጃ ማለት ነው። ከዚህ ባሻገር የናይል ትብብር ማዕቀፍን ማጠናከርና ወደ ኮሚሽን ደረጃ ለማሳደግ እንደ ሀሳብ በዚህ ዙሪያ ውይይት አድርገዋል። ኢትዮጵያና ግብጽ በጋራ ስምምነት የግድቡን ተጽዕኖ የሚያጠኑ ሁለት ድርጅቶችን መርጠው ወደ ስራ ማስገባታቸው ሲገለጽ ቆይቷል ይሁን እንጂ ጉባኤው መጠናቀቅ በኋላ በተሰጠ መግለጫ የግድቡን የውሃ ሙሌት ስራ ለመጀመር ኢትዮጵያ የጥናት ውጤቱን እንደማትጠብቅ መገለጹ እያነጋገረ ነው። ይህንን ጠቅሼ ጉዳዩን እንዲያብራሩልኝ ወይዘሮ አስቴርን ጠይቂያቸው ነበር። እሱ ያው በአጋጣሚ የተነሱ ጥያቄዎች ናቸው። ዞሮ ዞሮ የጥናቱ ውጤት ጎን ለጎን እኛ መስራት ያለብንን ስራ እንደምንሰራ ከዚህ ቤት ታውቋል፣ ተገልጿል። አሁንም በዛው መልኩ ነው የምንቀጥለው። ጥናቱ ይካሄዳል። የሚያሳድረውን ተጽዕኖ ነው የሚያጠናው። የምንሰራው ግድ ደግሞ በታችኞቹ የተፋሰሱ ሀገራት ተጽዕኖ በማያሳድር ሁኔታ ስለሆነ ስራውን እያካሄድ ሙሌቱም መሞላት ባለበት ጊዜ ጊዜውን ጠብቆ እንደሚካሄድ እየሰራ ነው ያለ ነው ማለት ነው። ጥናቱ እስከሚመጣና ምላሽ እስኪያደርስ ድረስ ቆመን የምንጠብቅበት ሁኔታ የለም፣ እየሰራን ነው። ወደፊትም ያው ስራችን ይቀጥላል ማለት ነው። በውይይቱ በቀጥታ የግድቡ ጉዳይ ባይነሳም ሀገራቱ የናይል ትብብር ማዕቀፍን በሚያጠናክሩበት ሁኔታ መክረዋል ተብሏል። ትብብሩን ያልፈረሙ ሀገራት ማጥፋት እንዲፈርሙ በተለይም ግብጽ ያለምንም ቅድመ ሁኔታ ቀድሞ አባል ወደነበረችበት የትብብር ማዕቀፍ እንድትመለስ ጥሪ ቀርቦላታል ሲሉ ምክትል ኃላፊዋ አመልክተዋል። የናይል ቤዚን ኮሚሽን እንዲቋቋም ሀሳብ መቅረቡም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያሳያል።